በጥረት ኮርፖሬት አመራር ሆነው ሲሰሩ ባልተገባ መንገድ የኮርፖሬሽኑን ገንዘብ እንዲባክን አድርገዋል ተብለው የተጠረጠሩት አቶ ምትኩ በየነ ዛሬ በባህር ዳርና አካባቢው ፍርድ ቤት ቀርበዋል የዋስትና መብታቸው ተጠብቆ ጉዳያቸውን ውጭ ሆነው እንዲከታተሉ ጠይቀዋል የ45 ዓመቱ አቶ ምትኩ በየነ ለፍርድ ቤቱ ስለ ራሳቸው ተናግረዋል በውሃ ግምራ ዞን ከኤክስፐርትነት እስከ ዋና አስተዳደሪነት መስራታቸውን ባለተዳርና የሶስት ልጆች አባት መሆናቸውን እንደዚሁም ያለ ስራ ለአራት ወራት መቀመጣቸውን ለፍርድ ቤቱ አመልክተዋል ጥረት ኮርፖሬት ምክትል ስራ አስፈጻሚ ሆነው ሲሰሩ በ2005 ዓ.ም በየዳ ለተባለ አክሲዮን ማህበር 1.4 ሚሊዮን ብር ያላግባብ የአክሲዮን ግዥ ከጥረት ኮርፖሬት እንዲከፍል አድርገዋል ተብለው ለተጠረጠሩበት ጉዳይ ሲያብራሩም በወቅቱ የእኔ ስራ አጠቃላይ ኩባንያዎችን ማስተባበር እንጂ በየዳ ሰስተነብል አክሲዮን ሲሆን ማህበር በተመለከተ በዘርፍ ደረጃ እኔን አይመለከተኝም ብለዋል። እንደዚሁም ጉዳዩ ተፈጸመ የተባለው በ205 ዓ ም ሆኖ ሳለ የክልሉ ስነ ምግባርና ጸረ ሙስና ኮሚሽን የልማት ድርጅቶችን እንዲመለከት ህግ ያወጣው በ207 ዓ ም በመሆኑ ጉዳዩን የማየት ስልጣን የለውም ብለዋል። ሌላው አቶ ምትኩ የተጠረጠሩበት ለባህር ዳር ሞተርስና ለበየዳ ሰስተነብል አክሲዮን ማህበራት ከህግ ውጭ ከሌሎች ሌሎች አመራሮች ጋር በመሆን ብድር ፈቅደዋል የሚል ነው። አቶ ምትኩ ለዚህም ምላሽ ሰጥተዋል። ለፍርድ ቤቱ እንዳመለከቱት ድርጅቱ ለእህት ኩባንያዎች እንዲያበድር የሚያስችል መመሪያ ቢኖረውም የተባለው ገንዘብ በብድር እንዲሰጥ አለማድረጋቸውንና በእርሳቸው ፊርማ የተሰጠ ብድር ከሁለት መቶ ሺህ እንደማይበልጥ አመልክተዋል። በመሆኑም የተጠረጠሩበት ጉዳይ እስር ቤት ሆኖ ለመከታተል የማያስችል በመሆኑ ዋስትና የተጠብቆ ውጭ ሆኜ ጉዳይ ልከራከር የሚል ሀሳብ አቅርበዋል። የአማራ ክልል ስነ ምግባርና ጸረ ሙስና ኮሚሽን አቃቤ ሕግ በበኩሉ ተጠርጣሪው የኮርፖሬሽኑ ከፍተኛ ኃላፊ ሆነው በተጠረጠሩባቸው ጉዳዮች እጃቸውን እንዳለበት ማስረጃዎች አሉኝ ብሏል። አንዱ ኩባንያ ለሌላ እህት ኩባንያ የሚያበድርበትን መመሪያ ማግኘት እንዳልቻለ የሥነ ምግባርና ጸረ ሙስና ኮሚሽን አቃቢ ህግ ለፍርድ ቤቱ አመልክቷል። ስነ ምግባርና ጸረ ሙስና ኮሚሽን ወደ ኋላ ተመልሶ የ205ን ጉዳይ አይመለከትም የሚለውም ስህተት መሆኑን አቃቢ ህግ ጠቁሞ የሥነ ምግባርና ጸረ ሙስና ኮሚሽን አቃቢ ህግ በየትኛውም ጊዜ የተፈጸመን የወንጀል ድርጊት ፋይል ከፍቶ መክሰስ ይችላል ብሏል። ስለዚህ ግለሰቡ ከነበራቸው ኃላፊነት በቀሪ የምርመራ ስራዎች ላይ ተጽዕኖ ሊፈጥሩ ስለሚችሉ ተጨማሪ የ14 ቀናት የምርመራ ጊዜ እንዲፈቀድለት አቃቤ ህግ ፍርድ ቤትን ጠይቋል። አቶ መትኩ እንዳመለከቱት የሥነ ምግባርና ጸረ ሙስና ኮሚሽን ምርመራውን ማጠናቀቁን በብዙሀን መገናኛ ጭምር የገለጸ በመሆኑ እንደዚሁም ከዚህ በፊት በተለያዩ የመንግስት ስራዎች ሲሰሩ በመልካም ስነ ምግባራቸው የሚታወቁ የወንጀል ድርጅት ሰርተው የማያውቁና መልካም ስምና ዝና ያላቸው በመሆኑ አቃቤ ህግ የጠየቀው የ14 ቀናት ተጨማሪ ጊዜ ተገቢ ባለመሆኑ በዋስ እንዲለቀቁ ጠይቀዋል። የግራቀኙን አስተያየት ከሰማ በኋላ የባህር ዳርና አካባቢው ከፍተኛ ፍርድ ቤት ስነ ምግባርና ጸረ ሙስና ኮሚሽን አቃቢ ህግ የጠየቀውን የ14 ቀን የጊዜ ቀጠሮ በመፍቀድ ተጠርጣሪው ለየካቲታ 11 2011 ዓ ም እንዲቀርቡ ወስኖ የዕለት ውሎውን አጠናቋል። ከጥረት ኮርፖሬት አክሲዮን ጋር ስራን በማያመች አኳኋን በመምራት የሙስና ወንጀል ፈጽመዋል ተብሎ ባለፈው አርብ ጉዳያቸው መታየት የጀመረው የባህር ዳር ሞተርስ እና የፓልማ አክሲዮን ማህበር ባለቤቶች ጉዳይ በሌላ ችሎት የታየ ሲሆን ተጠርጣሪዎቹ በተመሳሳይ ለየካቲት 11 2011 ዓ ም እንዲቀርቡ ፍርድ ቤቱ ወስኗል። አለምነው መኮንን ለዲደብሊው ራዲዮ ባህር ዳር።